የፊት መሸፈኛ ጭንብል ከዕለት ተዕለት አልባሳችን መካከል ቀዳሚ ሆኗል። ለደህንነታችን ስንል የምንጠቀመው ይህ ጭንብል የተለያዩ የጥራት ደረጃዎችን ያልፍ ዘንድ ግን ግድ። ይሁንና ዓለም አቀፍ የሆነ ጥራት ደረጃን ያሟሉ የፊት መሸፈኛ ጭምብሎችን ማግኘት በኢትዮጵያ አስቸጋሪ በመሆኑ ብዙዎቹ የሕክምና ጭምብል ለማድረግ ተገደዋል። በኢትዮጵያም የፈለክ ኖትቡክ ወይንም ደብተሮች አምራች ድርጅት ኮቪድ-19ን ለመቋቋም በሚደረገው ጥረት ውስጥ በመሳተፍ በሀገሪቱ የሲዲሲን ዓለም አቀፍ ጥራት ደረጃ ያሟላ ጭምብል አምርቶ በኢትዮጵያ የምግብና የመድኃኒት ቁጥጥር ባለሥልጣን አልፎለታል። ኤደን ገረመው የድርጅቱን መስራች አቶ ሱሌማን ዳዊትን አነጋግራ ተከታዩን አሰናድታለች። አቶ ሱሌማን አንድ የፊት መሸፈኛ ጭንብል ማሟላት ስላለበት የጥራት ደረጃዎች ከሚያብራሩበት ይጀምራል። ገብሪቹ ለፊት ጭንብል ተብሎ የወጣው ጋይድላይን አለ። እሱ ምንድን ነው? ሶስት ሽፋን ቢኖረው አንድ ማስክ ይመረጣል ይላል። አንደኛው ምንድን ነው? በውጭ በኩል ያለው በተሻለ አቅም ውሃ ማያስገባ ወይም ፈሳሽ ነገር ላንሸራትት የሚችል አይነት ማቴሪያል መሆን አለበት ይላል መሀል ላይ ደግሞ ያለው ማቴሪያል የማጣራት አቅም ያለው ማቴሪያል መሆን አለበት። እንደ ፖሊፖፕሊን የሚባሉ አይነት ማቴሪያሎች አሉ። በፊታችን በኩል ያለው ደግሞ ጨርቅ ወይም ማቴሪያሉ ከኛ ከአፋችን ውስጥ የሚወጣውን ፍሳሽ መምጠጥ ወይም መያዝ የሚችል እዛው መያዝ የሚችል መሆን አለበት ነው የሚለው እና እነዚህ ሶስት የተለያዩ ሽፋን ያላቸው ማስኮች የበለጠ የተሻሉ ይሆናል ተብሎ ጋይድላይኑ ላይ ወጥቷል። በኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣን በኩል ዓለም አቀፍ የጤና ደረጃዎችን እንዳለፈ የተረጋገጠለት ፈለክ የፊት ጭንብልን ለማምረት ጊዜ እንደወሰደ የሚናገሩት አቶ ሱሌይማን በከተማ ውስጥ ስላለው የጭንብል አጠቃቀም ክፍተትም የታዘቡትን እንዲህ ያስረዳሉ። ብዙ ክፍተቶች አሉ። መንገድ ላይ ስንሄድ ምናያቸው አሉ። ለምሳሌ አንድ ሌየር ብቻ ያለው ማስክ ይታያል። ለመተንፈስ በጣም የሚከብዱ አይነት ማቴሪያሎች የተሰሩ ማስኮች እናያለን። ሌላው ምንም አይነት ሌብል የሌለው በምን እንደተሰራ የማይገልጥ አጠቃቀሙ እንዴት መሆን እንዳለበት ምን የማይገልጥ ነገር ድርጅቱ እራሱ የተሰራው ምን ማን እንደሆነም እራሱ የማይታወቅ አይነት ማስኮች እናያለን። ይህ በጣም ከባድ ነው። ምክንያቱም በተቻለ መጠን ማስኮን ዝም ብሎ ማምረት ብቻ ሳይሆን ለገዢውም ተጨባጭ የሆነ እውቀት አብሮ ማስተላለፍ አለብን። ለምሳሌ አጠቃቀሙ ላይ ብዙ ሰው የማይገነዘበው ልክ እንደገዙት መንገድ ላይ ዝም ብሎ የሚያደርጉት ሁኔታ አለ። ማንኛውም አይነት የተገዛ ማስክ መጀመሪያ ለብ ባለው ውሃ በሳሙና መታጠብ አለበት። ከመደረገው በፊት ራሱ መታጠቡ ብቻ ሳይሆን እኛም ራሳችን ማስኩን ከማድረጋችን በፊት እጃችን ወይ በሳሙና መታጠብ አለብን። እንደዚህ አይነት ክስተቶች አሉ። ስለዚህ ገበያ ላይ ያሉት ማስኮች ችግር አለባቸው ብቻ ሳይሆን ኢቨን አጠቃቀም ላይ በጣም ትልቅ ክስተት አለ። የፊት መሸፈኛ ጭንብሎች አይነትና አጠቃቀም ላይ ጥንቃቄ ማድረግ እንደሚያስፈልግ የሚያስረዱት አቶ ሱሌማን የፊት መሸፈኛ ጭንብል ማድረግ በራሱ መቶ በመቶ ከኮቪድ-19 የሚከላከል ባለመሆኑ ሌሎች የጥንቃቄ መንገዶችም ላይ ትኩረት ማድረግ እንደሚያስፈልግ ያስረዳሉ። ትልቁ ክፍተት አሁን ምንድን ነው? የማስክ ክፍተት። ሰው ማስክ ስላረገ ብቻ ትልቅ በራሱ በመተማመን ስሜት ይሰማዋል። አሰሪ ነገር ነው። ምክንያቱም ማስክ ብቻ በቂ አይደለም። ማስክ ስላደረገን ብቻ ምንም አንሆንም፣ እንደፈለግን መቀራረብ፣ እንደፈለግን መንቀሳቀስ እንችላለን የሚለው ነገር በቂ አይደለም። ምክንያቱም አሁን ለምሳሌ ያህል በል ምን ይፈጠራል? ማስክ እናደርጋለን ግን ሳናስበው የሆነ ሰዓት ላይ ማስኩን እነቀዋለን እንግዲህ ማስኩን በፍጹም መነካት የለበትም። የማንን ቫይረስ፣ የማንን ትንፋሽ፣ የማንን ፍሳሽ ማስክ እንደነካው ምንም እናውቀው ነገር የለም። ና ግን በስህተት ይፈጠራል። ሰውነን እና ማስኩን እነካው እንችላለን። ማስክ ስላደረግን ብቻ ሴትነን ብለን ከተንቀሳቅሰን ማስካችን ስናወልቅ፣ በዛው ማስካችንን በነካንበት እጅ ፊታችንን እነካ እንችላለን እና ቫይረሱ በዛ ሊተላለፍ ይችላል። ስለዚህ ይሄንን ልናስቆመው እንችለው በእጃችን በሳሙና መታጠብ ብቻ መቶ ፐርሰንት ሊከላከል የሚችል ማስክ እስካሁን ድረስ እኔ አላቅም። በጣም ጥራት ያለው እራሱ የሚባለው ዘጠና አምስት ፐርሰንት ነው። እሱም እራሱ ሐኪሞች የሚጠቀሙበት ነው። ስለዚህ ሙሉ ለሙሉ በማስክ መተማመን የለብንም። የኮቪድ-19 ስርጭት በንግዱ ዘርፍ ላይ ባሳደረው ጫና ምክንያት ወደፊት ጭንብል ማምረት የገባው ፈለክ ኖትቡክ የተመሰረተው በ2009 ዓ.ም ነበር። በማተሚያ ቤታቸው ውስጥ የሚወዳድቁ ወረቀቶችን ላለመጣል ሲሉ በእጅ የተሰሩና በጥቅም ላይ መዋል የሚችሉ ከፍተኛ የጥራት ደረጃዎችን ያሟሉ ማህደሮችንና ማስታወሻ ደብተሮችን ያመርቱ የነበረ ሲሆን አሁን ላይ ታዋቂ ምርት ለመሆን ስለበቃው ስለ ፈለክ ኖትቡክ መነሻም አቶ ስለማን እንዲህ ያስረዳሉ። መጀመሪያ ያው የህትመት ድርጅት ነበረ። ሰባና ፍድን ቀስ የሚባል የህትመት ላይሰንስ ሰራ። ብዙ የሚወድቁ የሚጣሉ ወረቀቶች አሉና እነዚህን ወረቀቶች ምን እናድርጋቸው? ዝም ብለን ከምንጥላቸው ራሳችን የሆነ ነገር ብንሰራባቸው ይሻላል በሚል ነበር የጀመርነው እና ምን ማድረግ ጀመረን? ወረቀቱን ይሄ እነዚህ የተጣሉ ወረቀቶችን እየፈጨን የራሳችንን በእጅ የሚሰሩ ወረቀቶችን ማምረት ጀመርን እና እንደዛ ነበረ የጀመርነው። የበለጠ ስለ ወረቀት እያወቅን ስንሄድ ሁለት ነገሮች ያስተዋልን። አንደኛው ኢትዮጵያ ራሱ የሀገራችን ራሱ በጣም ጥንት የሆነ መጽሐፍ ልምድ አለና የአባ ገሪማ ጋውስፕል የሚባል መጽሐፍ አለና እሱ መጽሐፍ አሁን በዓለም ላይ የመጀመሪያው በስዕል የተደገፈ መጽሐፍ ቅዱስ የሚባለው እሱ ነው። ስለዚህ የበለጠ ስናውቅ ይ አንድ ሺ ስድስት መቶ ዓመት በፊት ወይም ከዛም በፊት ራሱ ኢትዮጵያ ውስጥ በጣም የሚገራርሙ መጽሐፎች ይሰሩ ነበረ። ስለዚህ የመጀመሪያው ዓላማቸው ምንድን ነው? ይህንን ጥንታዊ የሆነውን ባህል እንዴት አድርገን ነው ለመላው ዓለም ማስተዋወቅ የምንችለው? በአዲስ መልክስ እንዴት አድርገን ነው ለሰው ራሱ ልናስተዋውቀው የምንችለው ብለን ነበር የተነሳ ነው። ሁለተኛው ደግሞ ገጠር ላይ ያሉ ተማሪዎች ወላጆቻቸው ያው በቂ ብር ስለማይኖራቸው ልጆቻቸውን ወደ ትምህርት ቤት አይልኩምና እንዴት አድርገን ነው ከዚህ ቢዝነስ ጋር አገናኝተን ደብተሮችን መለገስ የምንችለው እንዴት እንፈጥራለን፣ የሚለው እናመቻቻለን የሚለውን ነበረ እናስብ የነበረው እና አንድ የራሳችንን ኖትቡክ ስንሸጥ ስምንት ደብተሮች ደግሞ ለገጠር ተማሪዎች መለገስ ጀመርን። እና ይህንን ቢዝነስ ሞዴል አሁን እንከተለው። እስካሁን ድረስ ከሰባ ሺህ ለሚበልጡ ተማሪዎች ደብተር በነጻ እንዳደሉ የሚናገሩት አቶ ሱሌማን ደብተሮቹ በፈለክ ተቋም ውስጥ ተመርተው ሀገረኛ ባህልን በሚዘክሩ ምስሎች በሽፋኑ ላይ ተስለውበት እንደሚቀርቡም ያስረዳሉ። አክለውም ፈለክ ኖትቡክ ከኢትዮጵያም ተሻግሮ ዓለም አቀፍ የንግድ ምልክት ለመሆን እየተንደረደረ እንደሆኑም ይጠቁማሉ። aux contacts allaité que nous avons badge non statuté ambulance badge patron mais bien un homme en terres de bureau bien un notebook est là il y a notre président président monsieur monsieur bien un notebook investo article un programme pour madame ዓለም አቀፍ የጥራት ደረጃቸውን እንዳሟሉ እውቅና የተሰጣቸው የፈለክ የፊት መሸፈኛ ጭንብሎች በአዲስ አበባ የተለያዩ ሱፐር ማርኬቶች ውስጥና በፈለክ ኖትቡክ መሸጫ ሱቆች ውስጥ እንደሚገኙም አቶ ስሌማን አክለው አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ